የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀምሯል። ዛሬ ቀኑ ሐሙስ ሕዳር 11 2012 ዓ ም ነው። ከአዲሱ ትውልድ ድምፅ ቀጣዮችን ጉዳዮች ትሰማላችሁ። የሲዳማ ዞን ሕዝበ ውሳኔ በሰላም መጠናቀቁ ተገለጸ። እንግዲህ፣ ሕዝቡም በአመራሩ መሪነት በሕዝብ ተሳታፊነት እና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ለተቀን እንዲተጋ በዚህ አጋጣሚ ጥሪዬን ማስተላለፍ ይፈልጋለሁ። የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳ መሆናቸው የምርጫ ቦርድን አስተያየትም ይዘናል። አካታች ነው። ሁሉንም የኢትዮጵያን ብሄር ብሄረሰቦች ያቅፋል። እንደገና ደግሞ ፍትሐዊ ውክልና ይኖራል። በእኔ ግምት በኢትዮጵያ በብሄር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም። ሀገራዊ ብሄራዊነትና የብሄር ብሄረሰቦችነት እያንን ጠብቆ እንዲሄድ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ። አዲሱን የብልጽግና ፓርቲን በተመለከተ አስተያየት የሰጡት ሶስት ምሁራን ናቸው። በሙሉ ዘገባ እንመለስበታለን። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመው ነን። አስቀድምን አብራችሁን ስለምታመሹ በጣም እናመሰግናለን። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ አጫጭር ዜናዎች ይሰማሉ። ከዜናዎቹ ጋር ተመልሰን መተናል። ኢህአዴግ ወደ ህብረ ብሔራዊ ፓርቲነት ለመሸጋገር የሚያደርገውን ጉዞ ዛሬ በጀመረው የምክር ቤት ስብሰባ ቀጥሏል። ምክር ቤቱ በስራ አስፈጻሚው የቀረበለትን የውህደት ጥያቄ በሙሉ ድምፅ እንዳጸደቀውና በርዕዮተ ዓለሙ መካከለኛውን መንገድ ተከትሎ የሚጓዝ መሆኑን የግንባሩ ስራ አስፈጻሚ ኮሚቴ አባል አቶ ፍቃዱ ተሰማ በኢትዮጵያ ቴሌቪዥን ስቱዲዮ ተገኝቶ አስረድተዋል። ከግራ ዘመም ሆነ ከቀኝ ዘመም የፖለቲካ አቋም መካከለኛውን በመያዝ የኢትዮጵያን ተጨባጭ የፖለቲካ ሁኔታና የሕዝቦቿን ፍላጎት ወይም ያሟላ መልኩ መሄድ አለብን። ከግራም ከቀኝም የዘመመ አይነት ነገር ሳይሆን በመደብ የመታከል ሳይሆን መካከለኛውን የሀገራችን ተጨባጭ ነባራዊ ሁኔታ ያገናዘብና እሱን ለመፍታት የሚሉ ጉዳዮች ላይ በግልጽ ተዋይቶ አቋም የተያዘባቸው ነው። በዛሬው የኢህአዴግ ምክር ቤት ስብሰባ ላይ ህዝባዊ ወያኔ ሀርነት ግንባር ህወሀት ተወካዮች እንዳልተገኙም አስታውቋል። ዘገባው የመለስካቸው አመሀ ነው። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ ያነጣጠረው ምክር ቤታዊ ምርመራ ላይ ዛሬ ቃላቸውን የሰጡ አንድ የዋይት ሀውስ የቀድሞ የብሔራዊ ጸጥታ ባለስልጣን ሚስተር ትራምፕ ባለፈው ፕሬዚዳንት የምርጫ ጣልቃ የገባችው ሩሲያ ሳትሆን ዩክሬን ነች የሚለውን የፈጠራ ወሬ ነው አሉ። ፊዮና ሂል ዛሬ በተወካዮች ምክር ቤት የደህንነት ኮሚቴ ፊት ቀርበው የሰጡት የምስክርነት ቃል ፕሬዚዳንቱ በጉዳዩ ዙሪያ ከሚናገሩት ጋር በቀጥታ ይቃረናል። ፕሬዚዳንቱ አልፎ አልፎ ሩሲያ በምርጫው ጣልቃ ገብታ ሊሆን ይችላል ቢሉም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸው እሳቸውን ለመደገፍ ብላ ጣልቃ መግባቷን ማስተባበላቸውን እንደሚቀበሉ ሲናገሩ መቆየታቸው ይታወሳል። ፕሬዚዳንት ዶናልድ ትራምፕ በቻይና ሰራሽ ሸቀጦች ላይ ተጨማሪ ቀረጥ እንደሚጥሉ እየዛቱ ቢገኙም ቤጂንግ ከዩናይትድ ስቴትስ ጋር ያለኝን የንግድ ንትርክ ለመፍታት መስራቴን እቀጥላለሁ እያለች ናት። የቻይና የንግድ ሚኒስቴር ቃል አቀባይ ጋኦ ፌንግ ዛሬ በሰጡት መግለጫ ቤጂንግ ከዋሽንግተን ጋር የመጀመሪያ ዙር የንግድ ስምምነት ላይ ለመድረስ ስትል እኩልነትንና የጋራ መከባበርን መሰረት ባደረገ መልኩ ለመነጋገር ፈቃደኛ ነች ብለዋል። ቻይና የዩናይትድ ስቴትስን የንግድ ፖሊሲ በንግድ ዘርፍ የመወዳደር አቅሜን ለማፈን ለመሞከር የታለመ ነው ስትልም ትወነጅላለች። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋር ነው ያላችሁት። ከአሜሪካ ድምፅ ራዲዮ ዝግጅታችን ይቀጥላል። አሁን ወደ ቀዳሚው ዘገባ እንሻገራለን። ለሲዳማ ዞን ነዋሪዎች በክልልነት የመደራጀት ጥያቄ ምላሽ ለመስጠት በትናንትና ውለት ሲሰጥ የዋለው ህዝበ ውሳኔ በሰላም መጠናቀቁ ተገልጸዋል። በሐዋሳ ከተማ የሚገኘው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ያስደምጠናል። የስዳማ ዞን ዋና አስተዳዳሪም አቶ ደስታ ሌዳሞ የስዳማ ውሳኔ ህዝብ ሰላማዊ፣ ዲሞክራሲያዊና ፊታዊ ሆኖ ተጠናቋል ብሏል። የስዳማ ህዝብ በክልል ለመደራጀት ለዘመናት ስግል ቢያደርግም ከዚህ በፊት የነበሩ መሪዎች ባሳደሩት ጫና ተከልክሎ ከመቆየቱም በላይ አላስፈላጊ ዋጋ መከፈሉን ጠቅሷል። እጅግ ሰላማዊ፣ ዲሞክራሲያዊ እና ፊታዊ መጠናቀቁ የሰለጠነ ዲሞክራሲያዊ ፉክክር በሀገራችን ማድረግ እንደሚቻል ለዓለም ህዝቦች እያሳየ ክስተት ነው ብሎ መውሰድ ይቻላል። አገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ የአሁኑ ተሞክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል ያሳያል። አሁን በአገሪቱ ውስጥ አለ ባሉት ለውጥ የተገኘው እድል መሆኑን ገልጠው በዞኑ መንግስትና በሲዳማ ህዝብ ስም ጠቅላይ ሚኒስትር አብይ አህመድ እናመስግነዋል። የሀገራችን የለውጥ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተከማመሩ ችግሮችን በመፍታት አገራችንን ወደ ተሻለ ብልጽግና ጎዳና እያመሩ መሆናቸው በቅርብ ጊዜ በዓለም መድረክ የሰላም ሽልማት ጭምር በመቀበል ያረጋገጡ ቢሆንም ከእኛ ከሲዳማ ህዝብ አንጻርም የቆየ ጥያቄን በሚፈታ መልኩ በሳል አመራር በመስጠት ህዝብ ውሳኔው እንዲዘጋጅና በዲሞክራሲያዊ እና በሰለጠነ አግባብ መፎካከር እንድንችል የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ላበረከቱት አስተዋጽኦ በስዳማ ህዝብና በአስተዳደሩ ስም ላመሰግናቸው እወዳለሁ። በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲሱ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ እንደሚመራም ገልጠዋል። የሲዳማ ህዝብም በክልነት ከተደራጀ በኋላ የሚኖረው የፖለቲካ ሚናውም ቢሆን በአዲስ መልክ ክልሉን መሰረት ያደረገ የክልላችን ህዝቦች ተጠቃሚ ሊያደርግ የሚችል ና የሀገራችንንም የፖለቲካ ስነ መሄዳሩን ሊያሰፋና ሊያጠናክር በሚችል መልኩ የሚፈጸም ነው የሚሆነው። ስለዚህ ከአሁኑ ጀምረን በመደመር ሂሳብ በሀገራችን የሚፈጠረው አዲሱ ፓርቲ አካል በመሆን በአዲሱ ክልላችን ቅርንጫፍ በመፍጠር አባሎቻችንም በዚህ ደረጃ ታቅፎ በሰፊ የሚታገሉበት በመሆኑ ግጥምጥሞሹ አዲስ ክልልና አዲስ የፖለቲካ ምህዳር በመሆኑ በጣም ደስ ለናል። ለዚህም የሚጠበቅብንን የአገር ግንባታ ሚናችን በአግባቡ ለመወጣት ከአሁኑኑ የተዘጋጀ መሆናችንንም ጨምሬ መግለጽ እፈልጋለሁ ለስዳማ ውሳኔ ህዝብ አስተዋጽኦ ላበረከቱ የብሔረሰብ ክፍሎች ለጸጥታ ባለስልጣናትና ለባልድርሻ አካላት ሁሉ ምስጋና አቅርበዋል። አቶ ደስታም ከህዝበ ውሳኔ በኋላ ያለው ሂደትም ሰላማዊ እንዲሆንም ከሚመለከታቸው ባለስልጣናት ጋር በቅንጅት የሚሰራ መሆኑን ተናግረው የአስተዳደሩ ቀጣይ ስራም የህዝብ ሰላምና አብሮነትን ማረጋገጥ መሆኑንም የዞኑ አስተዳዳሪ ዛሬ ረፋድ በሰጡት መግለጫ አስታውቀዋል። የስዳማ ህዝብና አብሮን የሚኖር ሁሉም ብሔሮችና ብሔረሰቦች በእኩልነት በልማቱ ስራ የሚሳተፉበት አንድነታቸውን የሚያጠናክሩበትና በጋራ ከአንድ ማዕድ በኩል የሚስተናገዱበት ተጠቃሚ የሚሆኑበት የፖለቲካ እና የአስተዳደር ስነ ምህዳር በመፍጠር በአንድነት ፊታችንን ወደ ልማት የምናዞርና እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነትና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ለተቀን እንዲተጋ በዚህ አጋጣሚ ጥሪዬን ማስተላለፍ ይፈልጋለሁ። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም ጋቢና፣ ቪኦኤ ከአሜሪካ ድምጽ ራዲዮ መደመጡን ይቀጥላል። በኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ውህደትና በአዲሱ የብልጽግና ፓርቲ ጉዞ ላይ የኢትዮጵያ ወቅታዊ ሁኔታ የሚከታተሉ ልሂቃን ምን አስተያየት አላቸው? ጥያቄውን ያነሳችው ጽዮን ግርማ ናት። ምላሻቸውን ያካተተችበትን ዘገባ ታሰማናለች። የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዲግ ተዋህዶ ብልጽግና ፓርቲ ለመሆን በሚያስችለው የፓርቲ ፕሮግራም ላይ ተወያይቶ ማጽደቁን ይፋ አድርጓል። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ ውይይት የተደረገባቸውን ነጥቦች ለአሜሪካ ድምጽ ሲያስረዱም አዲሱ ብልጽግና ፓርቲ ህብረ ብሔራዊ ፌዴራላዊና ዴሞክራሲያዊ ዴሞክራሲያ ይሆናል ብለዋል። ፓርቲው ሕገ መንግስቱንና የምርጫ ሕጉን አክብሮ እንደሚዋሃድም ገልጸዋል። አካታች አገራዊ አንድነትና ብሔራዊ ማንነትን አጣምሮ የሚይዝና የቋንቋ ብዙህነትን የሚያረጋግጥ ነው ብለውታል። የምስራቅ አፍሪካ የፖሊሲ ጥናት ተቋም ምክትል ዳይሬክተርና የማህበራዊ ሳይንስ ተመራማሪ የሆኑት ዶክተር ብርሃኑ ሌንጄሶ ይህንን የአዲሱን ውህድ ፓርቲ ጉዞ በበጎ ይመለከቱታል እና አንኳር አንኳር የሆኑ የኢህአዴግን ችግር መፍታት ይችላል የሚል እምነት አለ። እሱም አካታች ነው፣ ሁሉንም የኢትዮጵያን ብሄር ብሄረሰቦች ያቅፋል። እንደገና ደግሞ ፍትሀዊ ውክልና ይኖራል። ዲሞክራቲክ ሪፕሬዘንቴሽን ማለት ነው። ሪፕሬዘንቴቲቭ ዲሞክራሲ ነው ኢትዮጵያ የምትከተለው። ግን ስድስት ሚሊዮን ህዝብ የሚወክለውን ፓርቲ ወደ አርባ ሚሊዮን የሚጠቃውን ህዝብ የሚወክለው ፓርቲ በኩል ቁጥር መወከሉ ይህ ፍትሐዊ ነው እና ፍትሐዊነቱን የምናመጣለን የሚለውን ነገር በእጅጉ አጉልቶ ለማሳየት ሞክረዋል። በመግለጫቸውም በተለያየ የሰጡት ትንተና ላይም ይሄ ነገር ሲነሳ ያለው ይሄን ሁለቱም ማሻሻሉ ባይተሰፍ በጣም ትልቅ ለውጥም ወደፊት እንድናይ የተሻለ ነገር ያመጣሉ ብለን እንድንመኝ ያደርገናል። ይሄን ደግሞ የምንለው ከነበረው ታሪክ ተነስተን በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህር እና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የዶክትሬት ተማሪው አቶ ገብረ ገብረመድን ገብረ ሚካኤል የአዲሱን ፓርቲ አካሄድ በጎም ሆነ ደካማ ጎኑን ለመናገር ፕሮግራሙን በዝርዝር መመልከት እንደሚጠይቅ ገልጸው ከየቦታው ያነበቡትን ብጥስጣሽ መረጃዎች ተንተርሰው ግን የኢህአዴግ ችግር በዚህ ይፈታል የሚል እምነት እንደሌላቸው ተናግረዋል። አጠቃላይ የኢትዮጵያ ችግር ሲሰነስር የብሔር አደረጃጀት መኖሩ ለኢትዮጵያ ችግር ሆነዋል የሚል ግንዛቤን አሳቢ ያለው ፓርቲ አሁን አዲሱ አመራርና የጠጠረው ፓርቲ በእኔ ግምት በኢትዮጵያ በብሔር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም። ስለዚህ የኢትዮጵያ እውነታ ተጋፍጠህ ምስክር መስጠት ነው እንጂ ክደህ እናረቀህ ሌላ መልክ ሰጠህ መሆን የለበትም ባይ ነው። የኢትዮጵያ ችግር የኢትዮጵያ አደረጃጀት፣ የብሔር መካረር፣ የብሔር ልዩነት ምናምን ልዩነት ብሎ የሚነሳ ፓርቲ ራሱ ራሱ ለኢትዮጵያ ችግር ነው ባይ ነው። እንደዚያው የተቻኮለ ነው። የኢትዮጵያ አሁን ያለንበት ተጨባጭ ሁኔታ አንድ የሚሆን ፓርቲን አይደለም የሚፈልግ። እንዲያውም ግንኙነቱ የላላ የፓርቲውም የመንግስት መዋቅርም ሊላላ ግንኙነት ያለው ከማዕከል ይልቅ ለክልሎች ወይም ለብሔር ድርጅቶች ስልጣን የሚሰጥ የተሻለ ስልጣንና ነጻነት የሚሰጥ የተወጠረውን ገመድ ማላላት የሚያስችል የፓርቲና የመንግስት አወቃቀር እንጂ በተለይ በተካሄደበት ችኮላ ስጋት ይበዛበታል። ከጥቅሙ ይልቅ ስጋቱ ይታያል። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል ረዳት ፕሮፌሰሩ መሰንበት አሰፋ ደግሞ አዲሱ ፓርቲ አገራዊ አንድነትን ጠብቆ ትክክለኛ ፌዴራሊዝምን ለማረጋገጥ ያለመ ጭምር በመሆኑ ለአገር ጠቃሚ ነው ብሎ ያስባሉ። ሀገራዊ ብሔራዊነትንና የብሔር ብሔረሰቦችነት እያንን ጠብቆ እንዲሄድ ከማድረግ አንፃር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ። ብዙ ሰውን አይ ቲንክ የኢትዮጵያን ፖለቲካ የሚታዘብ ሰው እንደሚያውቀው የብሔር ብሔረሰቦች ጥያቄ ብቻ ላይ ተቸክሎ የፖለቲካ ምህዳሩ በተለይ ሀገራዊ አንድነት መስራት ላይ ትልቅ ችግር እንደነበር ብዙ ሰዎች ምናምን ብቻ ሳይሆን የምናስተውለው አይንክ የውጭ ታዛቢዎችም ብዙ ጊዜ የሚያቀርቡት ሀሳብ ነው እና ሁለቱን አስታርቆ በመሄድ ላይ መልካም ነገር ይኖራል ብዬ አስባለሁ። ሚዛኑን አስጠብቆ ምክንያቱም አንዱን ብቻ ትኩረት አርገን ሌላውን ስንተው የፖለቲካ ሚዛኑንም ያዛባል እና በዛ ደረጃ የካም ነገሮች ያመጣሉ እያስባለሁ ሁለተኛው ብዙ ጊዜ የተነገረው እና ገብሶ ኢህአዴግና ያላደረገው የአጋር ፓርቲዎች ጉዳይ ነው። ትክክለኛ ህብረ ብሔራዊነትና ፌዴራሊዝም እንደምናወራ ከሆነ የእነዚህ ብሔራዊ ፓርቲዎች ወደ አዲሱ የፓርቲ አወቃቀር መምጣት የፖለቲካ ተሳትፎን ሀገራዊ አንድነትን ያጠናክረዋል ብዬ ነው የማስበው። እንደሆ ፓርቲው መዋሀድ አለመዋሀድ ብቻ ሳይሆን በአጠቃላይ አገሪቱ አሁን ካለችበት ሁኔታ አንጻር ቅድሚያ ሊሰጠው የሚገባ ጉዳይ አይደለም የሚል አስተያየት የሚሰጡ አሉ። ረዳት ፕሮፌሰር መሰንበት ከዚህ የተለየ ሀሳብ ነው ያላቸው። እንደውም አሁን ላነበበት ምስቅልቅል እንደውም የሀገሪቱን የፖለቲካ የኢኮኖሚ አቅጣጫ እንደውም ለማስተካከል የመጀመሪያው እርምጃ ነው ብዬ የማስበው ይሄን የኢትዮጵያን ፖለቲካ ለሚታዘብ ኢህአዴግ በነበረበት የአምባገነንነት የከፍተኛ ሁኔታ የጭቆራን አምባገነንነት መንፈስ ብዙሀነትን ያለማስተናገድ እንዳልኩት ብሔራዊ ስሜቶችንና ሀገራዊ አንድነት ስሜቶችን ሚዛን ጠብቆ ያለመሄድ እነዚህ አይነት ችግሮች አገሪቷን ወደ ከፍተኛ መስቀልቅል ሁኔታ አንጥተዋታል። ጥያቄው የሚሆኑ እንደውም ለእኔ ወቅታዊ ችግሮች ቢኖሩም ይሄን ወቅታዊ ችግሮች እንደውም ለመፍታት በጣም የጠራ የፖለቲካ አቅጣጫ በማስቀመጥ መሪው ድርጅት ራሱ የኢህአደግ የፖለቲካ አመራሩን በጣም ጠንካራ የሚያደርግበት ጠንካራ መሰረት ላይ አስቀምጦ የሀገሪቱ ዕጣ ፈንታ በተሻለ ሁኔታ የሚመራበትን መድረክ የፈጠረ ይመስለኛል። አቶ ገብረአህመድን የኢህአዴግን ስም በመቀየር ብቻ ለውጥ ማድረግ ከሆነ በከፊል በዚህ ሀሳብ ይስማማሉ። ለውጡ የይዘትና ችግር ፈቺ ካልሆነ ግን የሚፈይደው ነገር የለም ባይ ናቸው። ዶክተር ብርሃኑ የዚህ ሁሉ ችግር ፈጣሪ ኢህአዴግ ካልፈረሰና በአዲስ ካልተደራጀ ምን ለውጥ አለ? ይላሉ። አድማጮች፣ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን በሌላ ጊዜ እናስደምጣችኋለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ለዛሬ የዘጋቢዎች መስኮት ወደ ድሬዳዋ ይወስድናል። አንድ ወጣት እናስተዋውቃችኋለን። ወሰን ቢራቱ ይባላል። የድሬዳዋ ደቻቱ አካባቢ ነዋሪ ነው። በድሬዳዋ ለሚገኙ ችግረኛ ተማሪዎች የቁርስ ምገባ መርሃ ግብር አዎ እንግዲህ ወሰን እንዳትሉት ወስን ብላቸው አብቡልኝ ብሎናል አዲስ ቸኮል። ወስን ቢራቱ። ወስን እንግዲህ ከራሱ ከቤተሰቡና ከወዳጆቹ እንዲሁም ከቤተ ክርስቲያን በሚያገኘው ገንዘብ የሚረዳቸው ትምህርት ቤቶች ቁጥር ሰባት ደርሷል። በቀጣይም የአገልግሎት አድማሱን ለማስፋት ያስባል። ዘገባውን የሰራው አዲስ ቸኮል፣ ዝርዝሩ እንደዚህ ያስደምጠናል። ወስም ቢራቱ ችግረኛ ተማሪዎች መርዳትን ከቤተሰብ ነው የተማርኩት ይላል በዓላቱን ቤቱ አሳልፎ እንደማያውቅ ከአረጋውያን ወይም ከችግረኞች ጋር በጋራ እንደሚያሳልፍ አንዳንዴም ደም በመስጠት በሆስፒታል እንደሚያሳልፍ ነው የሚናገረው ይህንን የበጎ አድራጎት ስራ ወደ ተማሪዎች እርዳታ እንዴት ሊቀይር እንደቻለ እንዲህ ይናገራል ትምህርት ቤት ዳስ የሚባል ትምህርት ቤት አስተዳደሩ በሰጠው የትምህርት ቤት ትኩረት መስቀድ ቡና የሚባል ትልቅ ትምህርት ቤት ሰራ እና እኔ ደግሞ የዜግነት ድርሻ አካባቢ ምን መውጣት አለብኝ በሚል ትምህርት ቤቱ ላይ አስጠን በቀጥር ስለ ተማሪዎች ለሚል ለዳዳ ተማሪዎች ብዬ አስተማሪዎች ቀጠርን። ደሞዝ እየከፈልኩኝ ከ207 የጀመረ እስከ 2010 ግን ዘጠኝ ላይ ኢንፎርሜሽን ደረሰኝ። ወስን የዚህ ትምህርት ቤት አንተ ትምህርት ቤት ውስጥ አለ እና እባክህን፣ ህጻናቶች ባንዲራ ላይ ራሳ ብሎ ያደርጉና ባንዲራ ላይ ይወድቃሉ እና እባክህን ቁርስ እንኳን የምችልላቸው ሲባል ተነገረኝ።

እሷ ከ2010 ጀምሮ ጀመርኩኝ እዳት የሚባል ትምህርት ቤት 110 ተማሪዎችን ጀመርን እያልን ያለ ከ2010 2011 ሰባት ትምህርት ቤቱ ዛሬ 2012 ላይ መንግስት እውቅና ሰጥቶኝ ሰባት ትምህርት ቤት ላይ አምስት መቶ ተማሪዎችን ጧት ጧት ቁርስ እየበላን በመርዳት ላይ እንገኛለን። የተማሪዎች ምገባ ፕሮግራም ወርሃዊ ወጪው 46 ሺህ ብር ገደማ እንደሆነ የሚናገረው ወስን 17 ሰራተኞች እንዳሉትም ይናገራል። የገቢ ምንጩን በተመለከተ የሚለው አለ። እስካሁን ግለሰቦች፣ የዱና አካሎች ያሉ ግለሰቦች፣ አንድ ግለሰብ ሆነ ሁለት ግን እስካሁን ሚኒስትሮች ናቸው ሲሆን በእሷ ድጎማ የተደረገልን እሷንና እኔ በምንቀሳቀሱበት ቤተክርስቲያን የሚማገልግል በወር አንዴ ምዕመኑ ደግሞ ሰፖርት ያደርጋል። ቤተክርስቲያኑ አብያተ ክርስቲያን ብረት የምናደርግባቸው ቤተክርስቲያኑ ውስጥ ቁሳቁስንም፣ ዘይቱንም ምናምኑ ያቀርቡልናል። ይህ ነው እንቅስቃሴ እያደረግን ማገልግል በቤተክርስቲያን የሌዷ ምስጋና ወንጌላዊ ብረት ቤተክርስቲያን ይባላል። በየወሩ ምዕመኑ ፈንድ ያደርጋል። የእኔ ቤተሰብ እኔም በግሌ እንደዚሁ እህታችን ከውጭ ሜርላንድ እህታችን ዋጋየ ሀይሉ ትባላለች እሷም የምታደረገውን እስካሁን እንቅስቃሴ እያደረገ ያለው ነው። በሀገር አቀፍ ደረጃ በተለይም በአዲስ አበባ ለሁሉም ተማሪዎች የምገባ ፕሮግራም የተጀመረ ሲሆን የድሬዳዋ አስተዳደር ግን ባለበት የበጀት እጥረት ይህን ማድረግ አልቻለም። በተወሰኑ የገጠር ቀበሌዎች ብቻ ነው ይህን ድጋፍ እያደረጉ ያሉት። በዚህ ረገድ ከተሞች ላይ ያለውን ክፍተት በመሸፈን ወስን ትልቅ ሚና እየተጫወተ ነው ይላሉ የትምህርት ቢሮ ኃላፊዋ ወይዘሮ ሙልካ መሐመድ ድሬዳዋ ተወላጆች ባለሀብቶችን በመጋበዝ ይህን ችግር እንዲደግፉን ለማድረግ ዘንድሮ ባገኘነው ተሞክሮ ቀጣይ አላ ካለ ለመስራት ዝግጅት ላይ ነው ያለ ነው። ከዚህ ያለፈ ግን አሁን በግለሰብ ደረጃ የሚደግፉት በተለይ አሁን ወስን ብራቱ ከተማ ላይ አሁን ሰባት ትምህርት ቤት ላይ አምስት መቶ ተማሪ ምገባ ያደርጋሉ። ይህ የተለያዩ ምግቦች ቁርስ ላይ ለተማሪ የሚያቀርቡበት ሁኔታ ነው ያለው። እሱን ወደ አራት መቶ ተማሪ ደግሞ ያስጠና መምህር ቀጥሮ ለዚህ ለምገባም ሰራተኛ ቀጥሮ ነው። ይህን ስራ በግለሰብ ደረጃ ያው ጓደኞቹና የተለያዩ አካላቶች ይደግፉታል። በዛ እሱ ይሄን ከሰራ እኛ እንደ ቢሮ ምን ማድረግ አለብን በሚል ለትራንስፖርት የሚያወጣውን ወጪ የተለያዩ ነገሮችን በመደገፍ እኛም በጋራ እየሰራን ያለነው ያለ ነው። እንደዚህ አይነት አካላትም የነሱንም ተሞክሮ የነሱንም አሪያ ተከትለው ሌሎቹም መጥተው እንዲሰሩ አሁን እሱ በዛ ደረጃ ኖሮት አይደለም፣ ከተለያዩ አካላት ድጋፍ ጠይቆ ድጋፍ ፈልጎ ይህን ስራ ሲሰራ በጎ ፍቃድ በጎ ሕሊና ይህን ስራ ለመስራት ከዚህ የበለጠ ነገር የለም። ሰው ለመደገፍ ሰው መሆን ብቻ በቂ ነው። ስለዚህ ለዚህ ነው የሰራው። ከሱ በላይ ግን ሀብትም ያላቸው ቢያንስ አንድ ትምህርት ቤት ላይ ያሉትን መቶም ሁለት መቶም ተማሪ ቁርስ በልተው መማር የማይችሉትን ሕፃናት ወስደው ማስተማር የሚችሉ ቁርስ አብልተው ዩኒፎርም ደግፈው ማስተማር የሚችሉ ዜጎች አሉ። እነሱም ላይ መስራት ያስፈልጋል። ወስን በቀጣይም የአገልግሎት አድማሱን ሊያሰፋ ያስባል። በሄዋ ላይ እንግዲህ ከሀያ ምናምን ሺ በላይ ህጻናቶች በዚህ ችግር እንዳሉ መረጃ አለ። እንግዲህ አምስት ትምህርት ቤቱ ደግሞ ዜሮ ሶስት ቀበሌ ተመዝግቧል። ምስልናት የሚባል ትምህርት ቤት ሀምሳ ልጆች ቁጥር አንድ ሳቢያን መቶ ልጆች ገንደ ተስፋ እንዳሉ ሊቀልሉና ቡትጅ እና ጎረ የሚባል ትምህርት ቤት አምስት ምርት ቤት ተመዝግቧል። ሶስት መቶ ተማሪዎች ተመዝግቦ በመጠባበቅ ላይ ነው ያሉት። እነዚህ ተማሪዎች ግን በጉጡ እየጠበቁ ነው። አቅሙ የለንም። አቅሙ ቢለን ሁሉም እንግዲህ እያደረስን መሄድ ፍላጎት አለን። እንግዲህ መርት አስተላለፍናል። በጋዜጣም፣ በኤፍኤም በፋናም በሬዲዮም፣ በቴሌቪዥንም እየተዘገበ ግን እስካሁን አጋርነታቸውን የገለጡ አካል ማንም የለም እና ይሄ የዘር ቦታ አይደለም። የሃይማኖት ቦታ አይደለም። የብሄር ቦታ አይደለም። ልጅ ናቸው፣ ነጋገር የሚረከቡ ልጆች ናቸው። የማንም ጎሳ አይደለም። እዚህ ቦታ ብሔርን ለመግለጽ አይደለም፣ ሃይማኖትን ለመግለጽ አይደለም። እኛ ከሚረዱን በፊት ግን መጥቶ ጉብኝት ቢያደርጉ እንደ ክቡር አስተዳደሩ አምሳ ሎሚ ለአንድ ሰው ሸክሙ ነው ለአምሳ ሰው ጌጡ ነው በሚል ነው እያስተላለፍን ያለውና እባካችሁ የምናስተላልፈው መልዕክት ከውጭም አረብ ሀገር ኢትዮጵያ ውጭም ያገራል ኢትዮጵያ ውስጥ ያለው ማንም ሊሳተፍበት የሚገባ ነው። ሁሉንም ችግረኛ ተማሪዎች ተደራሽ ለማድረግ የሁሉም ርብርብ አስፈላጊ ነው ይላል። ወስን ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬደዋ ጋቢና። ቪኦኤ መደመጡን ይቀጥላል። አሁን የመጪውን ዘመን ይቀይራሉ ተብሎ የሚታሰቡ ግኝቶችና ሀሳቦችን የምናጋራበት የነገው ዓለም ሰዓታችን ይደመጣል። ለዛሬ ምንም አይነት አካላዊ ንክኪ ሳይኖር ኮምፒውተሮችን በአእምሮ ብቻ ለማዘዝ እየተደረገ ስላለው ጥረት እንነግራችኋለን። የኤልዛቤትን ሊን ዘገባን ሀብታሙን ስዩም እንዲያስደምጠናል። የእጅ ጣቶችን ተጠቅሞ መጻፍ ለበርካታ ሰዎች የተለመደ የህይወት ክፍል ነው። የሰውነታችሁን አንድ ጡንቻ ሳትጠቀሙ መጽሐፍ ብትችሉት አስቡት። ሰው አልባ ጠያራ የሚያበራ አንድ ወታደር በኮምፒውተር መተየቢያ ላይ አንዳች ትእዛዝ ሳይጽፍ የትእዛዝ ሞገዶችን በአእምሮ ብቻ ሊያስተላልፍ ይችላል። ጄኮብ ሮቢንሰን ናቸው፣ የራይስ ዩኒቨርሲቲ ተመራማሪ። እሳቸውና ቡድናቸው የሰዎች አእምሮና ኮምፒውተሮች ካላካላዊ ንክኪ የሚግባቡበትን ሥራ ለመፍጠር እየጣሩ ነው። ጥናታቸውን የጀመሩት ከህዋሳት ነው። ሕዋሳት ከዘወትር ስራቸው የተለየ ነገር እንዲሰሩ የሚያስችላቸውን አቅም የሚሰጣቸውን አዲስ ዘረመል ለመፍጠር በማሰብ ቫይረሶችን በጥንቃቄ ተጠቅመናል ነው ያሉት። ተመራማሪዎች ካከናወኑት መካከል አንዱ በሰው ሰራሽ መንገድ የተዋቀሩ የአንጎል ህዋሳቶችን ለመግነጢሳዊ ስፍራዎችና ብርሃን ከወትሮ በበለጠ ሁኔታ አጸፋ እንዲሰጡ አድርጎ መስራት ነው። ከፍጥርታቸው ለወጥ የተደረጉ ቫይረሶችና ጥቃቅን ማግኔቶች በደም ዝውውር ውስጥ እንዲጨመሩ ከተደረገ በኋላ ጨረር ብርሃን መቆጣጠሪያና ኤሌክትሮ ማግኔቶች ያሉት በጭንቅላት የሚጠለቅ ባርኔጣ መሳይ መሳሪያ የአንጎልን ተግባራት እንዲያነቃቀ ይሆናል። በስተመጨረሻም መጨረሻም ምንም አይነት የአንጎል ቀዶ ሕክምና ሳያስፈልግ ከማሽኖች ጋር ለመግባባት ለመነጋገር ያስችላል። ባርኔጣውን ታጠልቃላችሁ ወንበራችሁ ላይ ትቀመጡና ሰው አልባውን ጠያራ መቆጣጠር ቻላችሁ ማለት ነው ን ያሉት ሮቢንሰን እንደሚሉት እነዚህ ወደ ሰው አካል ውስጥ የማይዘልቁ ከአንጎል ጋር የተሳሰሩ ኮምፒውተሮች ከወታደራዊ ጥቅም ባሻገር ሰዎች የአይነ ብርሃናቸውን ወይንም የመስማት ችሎታቸውን አጥተው ከሆነ መልሰው እንዲያገኙ ያስችላቸዋል። አይናችሁንም ወይንም ምስሎች የሚታተሙበትን ሬቲና ብታጡም መረጃዎችን የሚያብላለው የአንጎላችሁ ክፍል ግን ሥራውን ይቀጥላል። አንጎል ውስጥ ሊጫወት የሚገባውን ትክክለኛውን ድግግሞሽና ክንውን ማወቅ ከተቻለ ልክ አይናችሁ እንደነበረው ሆነ ማለት ነው። የዚህ ምክንያቱ ምስልን ወደሚገነዘበው የአንጎላችሁ ክፍል የሚደርሰው መረጃ ሳይጠፋ መገኘቱ ነው ያለ ሮቢንሰንና የቡድን አባላቶቻቸው ህልማቸውን ለማሳካት ነፍሳትን በመጠቀም ጥናቶቻቸውን ቀጥለዋል። ጥናቱ ከአራት ዓመት በኋላ ወደ ሰዎች እንዲሻገር ፍላጎት አላቸው። ጥናቱ የግል መብትና የራስ አስተዳደር ስጋቶችን ማስከተሉም አልቀረም። ሮቢንሰን እንደሚሉት የጥናቱን ጥቅም ከፍ ለማድረግና የቴክኖሎጂውን አደጋ ዝቅ ለማድረግ የሥነ ምግባር መርሆች እየተዘጋጁ ነው። ማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ እየደረሰ ያለውን ጋቢና ቪኦኤ ነው። እስቲ በመቀጠል ደግሞ ሀብታሙ የሮፍናን ዘፈን የሙዚቃ እረፍት አድርገን እንመለሳለን። ተወዳጁን ሮፍናን እንጋብዛችሁ። በልጅነታቸው ወደ አሜሪካ የመጡና ምንም አይነት ህጋዊ ሰነድ የሌላቸው ወደ ስምንት መቶ ሺህ የሚጠጉ ወጣት ስደተኞች እጣፈንታ ፈንታ በዘጠኝ የአሜሪካ የጠቅላይ ፍርድ ቤት ዳኞች እጅ ላይ ወድቋል። ስለ ጉዳዩ ኤደን ገረመው ዋን ዘሌትካ ሁክ የዘገበችው እንደሚከተለው ታስደምጠናለች። ፕሬዚዳንት ዶናልድ ትራምፕ የዳካን ፕሮግራም ለማቋረጥ መወሰናቸው ሕገ ወጥነት መሆኑን በማስመልከት የአሜሪካን ጠቅላይ ፍርድ ቤት የምስክርነት ቃል ሲሰማ ተቃዋሚዎች በፍርድ ቤቱ ደጃፍ ላይ ተቃውሞ ያሰሙ ነበር። በሜክሲኮ የተወለደውና ሕክምና የማጥናት ህልም ያለው ሰርቫንትስ ከተቃዋሚዎቹ አንዱ ነው። I have worked hard all my life, and when the president ended Dhaka, he basically told me my President, too, yeah, Dhakan Marhagibris Yaskumu, Halamo Chiba Muluchalamu, Hotin Bamuluslafana Bara. But in gets a president, too, Dhakan Siaskumugin, Minam Minets Tasfemi Balnegar, Ndalileno. የጠቆሙኝ የስደተኞች መብት ቡድኖች ግን ፍርድ ቤቱ ምንም ይበይን ምን ለትክክለኛው ነገር እንታገላለን ይላሉ። ኦማር ኤንጀል ፔሬዝ የተባበሩት አክሽን ኔትወርክ ድርጅት ባልደረባ ነው። ከዚያ አስተዳደር ምንም አይነት ቀና ነገር መጠበቅ እንደማንችል እናውቃለን፣ ግን ደግሞ የስደተኞች ማህበረሰብ በጣም ጠንካራ ነው። ከሀገሪቱ ኃይል ጋር የሚጣጣም ነው። ወግ አጥባቂዎቹ የፍርድ ቤቱ ዳኞች ይህ ፕሮግራም ሲጀመርም ሕገወጥ ነው በማለት በአጠቃላይ እንደሚሰርዙት ይጠበቃል። ይህ የፕሬዝዳንት ትራምፕ አስተዳደር አቅም ነው። ይሁንና ይህን በሚቃወሙ በተለይም ማይክሮሶፍት እና ፕሪስተን ዩኒቨርሲቲ እነዚህን ወጣቶች መከላከል አስፈላጊነት ላይ አተኩረዋል። ብራድ ስሚዝ የማይክሮሶፍት ኩባንያ ባልደረባ ናቸው። እንግዲህ በሀገሪቷ ላሉ ስፍር ቁጥር ለሌላቸው ቀጣሪዎች እንዲሁም ለፕሪንስተን ዩኒቨርሲቲ አስፈላጊ እንደሆነ ሁሉ ለማይክሮሶፍትም አስፈላጊ ነው። ለሥራ በሕልመኞቹ ላይ እንተማመናለን። እኛ 66 ሕልመኛ ሠራተኞች አሉን። ለእኛ በጣም አስፈላጊ ሥራ ነው የሚሠሩልን። ለእኛም ብቻ ሳይሆን ለአገሪቱ የፈጠራ ሥራን በማሳደግና ተወዳዳሪ ምጣኔ ሀብት በማምጣት ረገድ እየተጫወቱት ያለውን ሚና በጣም ነው የምናደንቀው። እንደ ሰውም ደግሞ በልጅነታቸው ወደዚህ ሀገር የመጡና ሌላ ሀገር የማያውቁ ሰዎች እዚህ መኖር ይገባቸዋል የሚለውን ነገር ለሀገርም ጥንካሬ ይጨምራሉ ብለን ስለምናስብ እናበረታታለን። አንዳንድ የሕግ ባለሙያዎች በበኩላቸው የዳካ እጣ ፈንታ ፕሬዝዳንቱም ፕሬዚዳንቱም አሊያም ፍርድ ቤቱ ሳይሆኑ መወሰን ያለበት ኮንግረስ ነው ይላሉ። ኤልሳቤጥ ላትሪ የሄሪቴጅ ፋውንዴሽን ሰራተኛ ናት። እንደ አውሮፓውያን አቆጣጠር በ ፕሬዚዳንት ባራክ ኦባማ ይህን ፕሮግራም ሲጀምሩ በጊዜያዊነት ነው ኮንግረስ የእነዚህን ወጣቶች ጉዳይ እንዴት እንደሚፈታው ጊዜ ለመስጠት ሲባል የተደረገ ማቆያ ነበር ሲሉ አምነዋል። ምናልባትም በዳካ ፕሮግራም መኖር ምክንያት ሊሆን ይችላል። ኮንግረስ ያንን አላደረገም። የፕሬዚዳንት ትራምፕ አስተዳደር እንደ ኤሮፓያን አቆጣጠር በመስከረም 2017 ዓ ም ለመጀመሪያ ጊዜ ዳካ እንደሚያቋርጥ አሳውቀዋል። እቅዱ በተለያዩ የፌዴራልና አቤቱታ ሰሚ ፍርድ ቤቶች ዳኞች ታግዶ ነበር። የፍትህ ክፍሉ በተደጋጋሚ ጉዳዩን ለጠቅላይ ፍርድ ቤት ለማቅረብ ቢሞክርም እስካሁን ድረስ ግን ስኬታማ አልሆነም። አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በትዊተር እና በፌስቡክ ቪኦኤ አምሃሪክ ብላችሁ በኢሜይል ደግሞ ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። ሀብታሙ ስዩምና የደንገረመው አብረናችሁ አምሽተናል። ከአቀናበራችን ሞክቢሊያ ቢሮ ጋር ተናደር aquela é americana.